ምስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በየዕለቱ ይመግበን ዘንድ በየዕለቱም ነፍሳችንን ከበረከቱ ያጠግባት ዘንድ አጣው ከሰርኩ የለኝም የማይልዑል እግዚአብሔር አምላካችን የተመሰገነ ይሁን። እኔና እናንተን እነሆ ከሰፊው ማዱ ከበረከቱ እያቋደሰን የእምነት ቁርጭምጭሚቶቻችንን እያጸና እግዚአብሔር አምላካችን ለዚህች ምሽት ደግሞ እንድንበቃ ፈቃዱ ሆኗል። እንደምናመሻችሁ በጌታ የተወደዳችሁ ክቡራን አድማጮች እግዚአብሔር አምላካችን በያለንበት ስፍራ ሁላችንን ምጠብቆን እነሆ በዚህ በአየር ሞገድ አማካኝነት እንድንገናኝ ፈቃዱ ሆኗል። እግዚአብሔርን ምን ይሳነዋል? ታላቅ አምላክ ዛሬም ደግሞ አዲስን ነገር ያስተምረናል። ባለፈው ምሽት ክፍለ ጊዜ ጀምረነው የነበርነውን የማቴዎስ ወንጌል መግቢያን ጥናታችንን ዛሬም እንቀጥላለን ማለት ነው። ጌታን ከፍ ከፍ እናድርገዋ እግዚአብሔር ሆይ፣ እጅግ አድርገን እናመሰግናለን። ስማችን በአንተ ተጠርቶአል። በዓለም ውስጥ የነበረው እየጐደፈ የቈሸሸ ስማችን ዛሬ በአንተ ታድሷል። ዛሬ በአንተ ተለውጧል። እግዚአብሔር ሆይ፣ ክብር ለስም ይሁን። አንተ ባትመለከተን፣ አንተ ባታየን፣ እነሆ እግዚአብሔር ሆይ ጠላት በጣለንና በረሳን ጊዜ ሁሉ በተጫወተብን፣ እነሆ በጨለማም መንገድ ባስጓዘን ጊዜ እግዚአብሔር አምላካችን ሆይ የሚመራንን አተን ባዘን በከንቱ ቀርተን ነበረ። ዛሬ ግን በልጅህ በጌታ በኢየሱስ ክርስቶስ በኩል ወደ እኛ ደረስክ፣ ሕይወታችንን ተመለከትክ፣ ቤታችንን አየ። እግዚአብሔር ሆይ ክብር ለስምህ ይሁን። በአንተ እነሆ እግዚአብሔር እየተመራ ሕዝብ እንዴት ደስተኛ ነው። በጨለማ የሄደ ሕዝብ ብርሃንን አየ እንደ ተባለ እኛም በጨለማ ስንጓዝ ነበረ። እኛም እግዚአብሔር በማይረባ መንገድ ስንጓዝ ነበረ። ዛሬ ብርሃን ወጣልን። ዛሬ የልጅ የጌታ የኢየሱስ ክርስቶስ ሞትና ትንሣኤ ሕይወት ሆነልን። ስለዚህ እጅግ አድርገን እናመሰግንሃለን። እግዚአብሔር ሆይ ከምንማረው ከዚህ ከቃልህ ደግሞ በረከትን ማትረፍ እንድንችል ለቀሪው የሕይወታችን ዘመን ስንቅ ይሆነን ዘንድ እግዚአብሔር ሆይ በልባችን ጽላት ጻፍልን። ሁሉንም ነገር ደግሞ እንደ ፈቃድህ አድርገው፣ እኛነታችንን አሳልፈን ለአንተ እንሰጣለን። ግዛን፣ በጌታችን በመድኃኒታችን በኢየሱስ ክርስቶስም ክቡራን አድማጮች ቀደም ብዬ እንደ ተናገርኩት ባለፈው ምሽት ክፍለ ጊዜ ጥናታችን ጀምረነው የነበርነውን የማቴዎስ ወንጌል የመግቢያ ጥናታችንን ሁለተኛውን ክፍል ዛሬም አብረን እንመለከታለንና ከዚህ አጭር ሙዚቃ በኋላ እስቲ መጽሐፍ ቅዱሶቻችሁንና መጻፊያ ደብተሮቻችሁን አዘጋጅታችሁ ቆዩን እግዚአብሔር የሚኖረንን ጊዜ ሁሉ ይባርክ። አድማጮች ከዚህ በመቀጠል ደግሞ በዚህ መጽሐፍ ውስጥ የተጠቀሱትንና መጽሐፉንም ስናጠና ሳለ የማቴዎስን ወንጌል ማለቴ ነው፣ የሚያጋጥሙንን ስያሜዎች አንዳንዶቹን ትርጉማቸውን እንደምከተለው እናቀርብላቸዋለን ለጥናታችን ይረዳናልና። አንደኛ ፈሪሳውያን የፈሪሳውያን እምነት በጊዜው የገነነ እምነት ነበር። የተነሱትም የአይሁድን አኗኗር ከአይሁድ ውጪ ከሆኑ ሰዎች ያናኗር ተጽዕኖ ለመጠበቅ ሲሆን የብሉይ ኪዳንንም ሕግ አጥብቆ የሚከተሉ ናቸው። በፖለቲካ ያመለካከታቸው ዘረኞችና የዳዊትን መንግሥት መልሶ ለመመሥረት የሚፈልጉ ናቸው። ስለዚህ እነዚህ ፈሪሳውያን ፖለቲካና ሃይማኖትን አንድ ላይ የሚያራምዱ ነበሩ። በዛሬው አነጋገር አክራሪዎች ብለን እንደምንጠራቸው ማለት ነው። ሁለተኛ ሰዱቃውያን ሰዱቃውያን በፈሪሳውያን ተቃውሞ የሚደርስባቸውና ከሀብታም ወገን የተሰባሰቡ ሲሆኑ ፈሪሳውያን የሚቃወሟቸውም ባህላዊ የሆነውን አኗኗር ማስወገድ የሚፈልጉ ስለሆነ ነው ሰዱቃውያን በመለኮታዊ አሰራር የማያምኑና በትምህርታቸውም አጥባቂ ወይም አክራሪ ያልሆኑ ናቸው እንግዲህ ዝግ ብዬ ስላነበብኩላችሁ አልደግመውም። ሦስተኛ፣ ጸሐፍት ጸሐፍት የሚባሉት ደግሞ ከእዝራ ጊዜ ጀምሮ ያሉ የሕግ ባለሙያዎች ናቸው የሕግ ባለሙያዎች ናቸው። እነኚህ ጸሐፍት ጸጒርን የሚሰነጥቁና ከመንፈሳዊ ነገር ይልቅ ስለ ፊደል ማለትም ሕግን በጣም የሚያውቁ ናቸው ሄሮድስ የተባለው ንጉሥ እንኳን ጻፍትን ጠርቶ ክርስቶስ የተባለው የት እንደሚወለድ በጠየቃቸው ጊዜ የሚወለድበት ስፍራ ቤተልሔም እንደሆነን አስታውቀውት ነበር። ክርስቶስንም በተወለደ ጊዜ ሄዶ ለማየት ለእነርሱ ቀላል ነበር። ነገር ግን ፍላጎቱ አልነበራቸውም። ምክንያቱም አእምሮአቸው በፊደል ወይም ደግሞ በዕውቀት ቅድም እንዳልነው በሕግ ተይዞ ስለ ነበረ ነው ይህ በጣም አደገኛ የሆነ አመለካከት ነው የመጽሐፉ ዕውቀት ኖሯቸው ነገር ግን በሕይወታቸው አይኖሩበትም ነበር በርግጥ የቃሉ ዕውቀት አስፈላጊ ቢሆንም ዋናው ነገር ግን በሕይወታችን በተግባር ስንኖርበት ነው አራተኛ ሄሮዶሳውያን ሄሮዶሳውያን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ የነበሩና በፖለቲካ አጋጣሚዎች በመጠቀም ሄሮድስን በሥልጣን ወይም በዙፋን ላይ በማቆየት የሄሮድሳውያንን መንግሥት ዕድሜ ለማራዘም አጥብቆ የሚሹ ወይም የሚፈልጉ ወገኖች ነበሩ። በብሉይና በአዲስ ኪዳን መካከል በነበረው የዝምታ ጊዜ እነዚያ ትላንትና በጠቀስናቸው አራት መቶ ዓመታት እግዚአብሔር የገለጠው ነገር ስላልነበረ ብዙ ነገሮች በግምት ይከናወኑ ነበር። ብሉይ ኪዳን ወደ ግሪክ ቋንቋ የተተረጎመው በግብፅ ውስጥ አሌክሳንዴሪያ በተባለ ቦታ ከክርስቶስ ልደት በፊት ከሁለት መቶ ሰማኒያ አምስት እስከ ሁለት መቶ አርባ ሰባት ዓመት ዓለም መካከል ነው። ይህ ትርጉም ከእያንዳንዱ ዐሥራ ሁለት ነገድ በተውጣጡ ስድስት ስድስት ሰዎች የተተረጎመ ሲሆን ለተተረጎመው መጽሐፍ የተሰጠው ስም ደግሞ ስፒቱጃንት ትርጉሙም ሰባ ማለት ነው። ይህን የመጽሐፍ ቅዱስ ትርጉም ጳውሎስም ሆነ ጌታችን ኢየሱስ ክርስቶስም በትምህርታቸው ይጠቅሱት ነበር። የብሉይ ኪዳን የቀኖና መጻሕፍትም ወይም አፖክሪፋ የምንላቸው በዚሁ ዘመን የተጻፉ ዐሥራ አራት መጻሕፍትን የሚያጠቃልሉና እግዚአብሔር እንደ ተናገራቸውም ወይም የእግዚአብሔር ቃል ስለ መሆናቸው መረጃ የሌለባቸው ናቸው። ይህ ዘመን የእግዚአብሔር የዝምታ ዘመን ቢሆንም እንኳን እግዚአብሔር ለክርስቶስ መወለድ ዓለምን ያዘጋጀ የነበረበት ጊዜ ነው። በዚህን ጊዜ የነበሩ አይሁዳውያን የግሪክ ስልጣኔ፣ የሮም መንግሥትና በስልጣኔ የተቀደመው የምሥራቁ ወገን ሁሉ ለክርስቶስ ወይም ደግሞ ላዳኙ መምጣት ዝግጁ ነበሩ። ጳውሎስ በመጽሐፉ በገላትያ ምዕራፍ አራት ቁጥር አራት ላይ የዘመኑ መጨረሻ በደረሰ ጊዜ ብሎ እንደሚገልጸው ማለት ነው። ገላትያ ምዕራፍ አራት ቁጥር አራትን ተመልከቱ። አራቱም የመጽሐፍ ቅዱስ ወንጌሎች በአራት አቅጣጫ ነበር የተጻፉት። እስቲ አንድ በአንድ እንመልከታቸው ወገኖች። የማቴዎስ ወንጌል። የማቴዎስ ወንጌል መጀመሪያ በዕብራውያን ቋንቋ ለአይሁዳውያን የተጻፈ ሲሆን ዋናው መልእክቱም በጊዜው ለነበሩት የሃይማኖት ሰዎች ነበር። የማርቆስ ወንጌል። የማርቆስ ወንጌል የተጻፈው ደግሞ ለሮማውያን ሲሆን በወቅቱ ሮማውያን በተግባር የመንግሥትን ትእዛዝና ሕግ በማስፈጸም ዓለምን መቆጣጠር እንደሚቻል የሚያምኑበት ጊዜ ነበር። ዛሬም ብዙ ሰዎች እንደሚያስቡት ማለት ነው። የሕግና የመንግሥት ትእዛዝ አስፈላጊነቱ ባይካድም እንኳን ሮማውያን ግን በዚህ መንገድ ብቻ ዓለምን መግዛት እንደማይቻል ተረድተው ነበር። ዓለም የሚያስፈልጋትና ልትሰማው ትፈልግ የነበረውም ሕግን የሚያውቅ ትእዛዝን የሚያከብር ብቻ ሳይሆን ኀጢአትን ይቅር የሚልና የእግዚአብሔርን ምሕረት ሊያመጣ የሚችል ጭምር ነበር። እንግዲህ ይህን ማድረግ የሚቻለውን ጌታ ነው የማርቆስ ወንጌል ለሮማውያን የሚያቀርበው። የሉቃስ ወንጌል የሉቃስ ወንጌል በአእምሮአቸው ለሚያስቡት ለግሪካውያን የተጻፈ ነው። ቲንኪንግ ማን የምንላቸው ሰዎች ማለት ነው። የዮሐንስ ወንጌል። ይህ ወንጌል በቀጥታ የተጻፈው ለአማኞች ሲሆን በሌላ መልኩ ደግሞ ለነጻነት ለሚያለክሱ ምሥራቃውያንም ጭምር ነው የተጻፈው። ዛሬም በዘመናችን ዓለም ለነጻነት ትጮኻለች። ሃይማኖታዊው ሰው ዛሬ ክርስቶስን ይፈልጋል ሃይማኖትን ሳይሆን፣ ባለ ሥልጣኑ ዛሬ ሥልጣኑን ሊያድን የሚችል ሥልጣን ያለው ሰው ይፈልጋል። በአእምሮአቸው የሚመራመሩት ዛሬ አእምሮአቸውንና መንፈሳዊ የሆነውን ነፍሳቸውን የሚያረካላቸውን ይፈልጋሉ። ዛሬ ግራ የተጋባ ሰው ሁሉ ስለ አዳኙ ማወቅ ይፈልጋል። ራሱን ብቻ እንዲያድነው ሳይሆን፣ ግራ ካጋባው ነገር አላቆት ሰው አድርጎት ለእግዚአብሔር መኖር እንዲችል እንዲያደርገው ጭምር እንጂ። የማቴዎስ ወንጌል ጸሐፊ። የማቴዎስ ወንጌል የተጻፈው ማቴዎስ በሚባል ቀራጭ ሰው ሲሆን ይህ ሰው ጌታ ተከተለኝ ብሎ በጠራው ጊዜ ሥራውን ትቶ ጌታን የተከተለ ሰው ነበር። ማቴዎስ ምዕራፍ ዘጠኝ ቁጥር ዘጠኝን ተመልከቱ። ማቴዎስ የጌታችን ኢየሱስ ክርስቶስ ተከታይና ሐዋርያ ነበር። ብዙ የመጽሐፍ ቅዱስ አዋቂዎች እንደሚስማሙበት የማቴዎስ ወንጌል የተጻፈው በዕብራይስጥ ቋንቋ ሃይማኖተኛ ለሆነው ለአይሁድ ሕዝብ ነው። ሁሉንም ነገርም መናገር ለአሁን ባይቻልም እግዚአብሔር ግን የአይሁድን ዓለም ለክርስቶስ ወደዚህ ዓለም መምጣት ያዘጋጅ ነበር። ክርስቶስም የመጣው ለአይሁድ ነበርና ዮሐንስ ምዕራፍ አራት ቁጥር ሀያ ሁለትን ተመልከቱ። ዮሐንስ ምዕራፍ 4 ቁጥር 22 አንድ የታሪክ ሰው እንደ ተናገረው እግዚአብሔር አዳኝን ያዘጋጀው ወይም አዳኝ የሚወጣው ከእስራኤል ወገን ነው ምክንያቱም የጠፉ ስለነበሩ መዳን ያስፈልጋቸዋልና ይላል ቁልፍ መጽሐፍ ይህ የማቴዎስ ወንጌል ቁልፍ መጽሐፍ ነው ወይም ደግሞ በጣም አስፈላጊ ነው ያልንበት ዋናው ምክንያት ከማንኛውም መጽሐፍ ይልቅ ወደ ኋላ ተመልሶ በብሉይ ኪዳን የተነገሩትን ትንቢቶች አንድ ላይ የሚያሰባስብ መጽሐፍ ስለ ሆነ ነው። እንዲህ የሆነው ለአይሁድ ስለ ተጻፈ ነው ብለን ልንገምት እንችል ይሆናል። ነገር ግን የማቴዎስ ወንጌል ይህን ብቻ ሳይሆን ከሌሎቹ ወንጌላት ሁሉ በበለጠ ሁኔታ ወደ አዲስ ኪዳንም ጠለቅ ብሎ ይገባል። ለምሳሌ ቤተ ክርስቲያን የሚለው ቃል ከማቴዎስ ወንጌል ውጪ በሌሎቹ ወንጌላት አልተጠቀሰም። ማቴዎስ ምዕራፍ አሥራ ስድስት ቁጥር አሥራ ስምንትን ይመለከቷል። ብዙዎች የማቴዎስን ወንጌል ለክርስትና እምነት በጣም አስፈላጊ መጽሐፍ እንደሆነ ያምናሉ። የማቴዎስ ወንጌል የእግዚአብሔርን ዕቅድ የሚነግረን መጽሐፍ ነው። መንግሥተ ሰማያት የሚለው ቃል በዚህ መጽሐፍ ውስጥ መጠቀሱ ከሌሎች ወንጌሎች ተለይቶ መጽሐፉ ወይም የማቴዎስ ወንጌል እንዲታወቅ ያደርገዋል። ይህም ቃል ሰላሳ ሁለት ጊዜ ተደጋግሞ በዚህ መጽሐፍ ውስጥ ተጠቅሷል። አምሳ ጊዜ ደግሞ የእግዚአብሔር መንግሥት የሚለው ቃል በዚሁ መጽሐፍ ወይም ደግሞ ወንጌል ውስጥ ተጠቅሷል። በአግባቡ የሆነ የመንግሥተ ሰማያትን ትርጉም መረዳት የማቴዎስን ወንጌልም ሆነ አጠቃላይ የመጽሐፍ ቅዱስን መልእክትና ትርጉም ለመረዳት በጣም ያስፈልጋል። የእግዚአብሔር መንግሥት የሚለው ቃልና ቤተ ክርስቲያን የሚለው ቃል የተለያዩ ነገሮች ሲሆኑ፣ ቤተ ክርስቲያን ግን በእግዚአብሔር መንግሥት ውስጥ ትገኛለች። ለምሳሌ ያህል ጎንደር በኢትዮጵያ ውስጥ ትገኛለች እንጂ ጎንደር ኢትዮጵያ አይደለችም። እንዲሁም ቤተ ክርስቲያን በእግዚአብሔር መንግሥት ውስጥ ትገኛለች እንጂ የእግዚአብሔር መንግሥት አይደለችም። መንግሥተ ሰማያት የማቴዎስ ወንጌል አብይ ወይም ደግሞ ዋና በእንግሊዝኛው ሲም የምንለው ነው፣ መልእክት ነው። መንግሥተ ሰማያት የሚለው የማቴዎስ ወንጌል አብይ መልእክት ነው ማለት ነው። ይህን መንግሥት በምድር ላይ የሚመሠርተው ጌታችን ኢየሱስ ክርስቶስ ነው። የማቴዎስ ወንጌልም የእግዚአብሔርን መንግሥት በሦስት መልኩ ያቀርበዋል። አንደኛ የተራራው ስብከት፣ ይህ የመንግሥተ ሰማያትን ሕግ ይነግረናል። ሁለተኛ ምስጢር አዘል ምሳሌያዊ አነጋገሮች በማቴዎስ ምዕራፍ አሥራ ሦስት ውስጥ የተነገረው ምሳሌም ስለ እግዚአብሔር መንግሥት ነው። ጌታችን ኢየሱስ ክርስቶስ የእግዚአብሔርን መንግሥት በዘሪ ወይም ደግሞ በገበሬ ይመስለዋል። እንደ ሰናፍጭ ዘርም እመስሎታል። ሦስተኛ በደብረ ዘይት ላይ ያደረገው ንግግር ወይም ገለጻ ይህን ደግሞ ኦሊቨት ዲስኮርስ የምንለው ነው፣ በእንግሊዝኛው። ይህ መጽሐፍ የእግዚአብሔርን መንግሥት በዚህ ምድር ላይ መመስረትንም የሚናገር ነው። ይህንን ክፍል ተመልከቱ። ከማቴዎስ ወንጌል ምዕራፍ ሀያ አራት ከቁጥር አንድ እስከ ምዕራፍ ሀያ አምስት ቁጥር አርባ ስድስት ያለውን አንብቡ። ልድገምላችሁ። ማቴዎስ ምዕራፍ 24 ከቁጥር 1 እስከ ማቴዎስ ምዕራፍ 25 ቁጥር 46 ያለውን ተመልከቱ። ጌታችን ኢየሱስ ክርስቶስ በደብረ ዘይት ያደረገውን ንግግር በዚህ ውስጥ እንመለከታለን። በዚያ የእግዚአብሔርን መንግሥት ይገልጻል ማለት ነው። በማቴዎስ ወንጌል ውስጥ የመንግሥተ ሰማያት ጉዳይ እየሰፋ እያደገ የሚሄድ ነገር ነው። ይህን ማስተዋል መጻፉን ለማጥናት በጣም አስፈላጊ ነገር ነው። በማቴዎስ ወንጌል ውስጥ ያለውን የመንግሥተ ሰማያትን ትምህርት በደንብ ካልተረዳን የመጽሐፉን መልእክት ለመረዳት ችግር ውስጥ እንገባለን። አድማጮቼ፣ ምናልባት አብዛኞቻችሁ ከኦሪት ዘፍጥረት ጥናት በኋላ በቀጥታ ለምን ወደ ማቴዎስ ወንጌል ለጥናታችን እንደገባን ወይም እንደ ጀመርን ጥያቄ ሳይፈጥርባችሁ አይቀርም። ምክንያቱም ይህ የማቴዎስ ወንጌል በብዙ መልኩ ከዘፍጥረት መጽሐፍ ጋር ይመሳሰላል። ሁለቱም ቁልፍ የመጽሐፍ ቅዱስ መጻሕፍት ስለ ሆኑ መልእክታቸውን ለመረዳት ከመጽሐፎቹ ጋር ጥሩ ትውውቅ ያስፈልገናል በሚል ነው። ከዚህ ቀጥለን የማቴዎስን ወንጌል ምዕራፍ በምዕራፍ የሚያስተምረንን ትምህርት እንመለከታለን። በየምዕራፉም ውስጥ እግዚአብሔር እንዲያስተምረን እግዚአብሔርን እንጠይቅ። እግዚአብሔርን እጅግ አድርገን እናመሰግናለን። ይበልጥ እንድንሠራ ይበልጥ ሕይወታችን ደግሞ ፍሬን እንዲያፈራ ራሳችንን ለእግዚአብሔር በቃሉ አኳያ እነሆ በፊቱ እናቀርባለን። እግዚአብሔር ደግሞ እኛነታችንን ይሠራልና ስሙ እጅግ ብሩክ ይሁን። ደህና ደሩ እያልን ታዲያ ስንሰናበታችሁ በቴክኒኩ በኩል ዛሬም እንደ ወትሮው ሁሉ ያገለገለን ወንድማችን ዓለማየሁ ዳዊት ነው። በትምህርቱ በኩል ደግሞ ከእናንተ ጋር እስከዚህ ይሳት ድረስ ያመሸሁት እኔ አበበ ከበደ ወርቄ ነኝ። ሰላም። እስካሁን እንዳየው በኔ ዘመኔ ማንም አላገኘው እንዳትል።

i need gonna